በኢትዮጵያ ውስጥ ያለው ችግር በእርግጥ አብዛኞቹ በተለይ ኢትዮጵያን ይመለከታል። አንዳንድ ጉዳዮችም በጣም የተለዩ እና ኢትዮጵያውያን ብቻ መፍትሄ የሚያገኙላቸው ናቸው። በኢትዮጵያ ውስጥ ያለው ችግር በእርግጥ አብዛኞቹ በተለይ ኢትዮጵያን ይመለከታል። አንዳንዶቹ ምናልባት በጠቅላላ ጉዳዮች በተመለከተ ከጠቅላይ ሚኒስትሩ ጋር በአንዳንድ ጉዳዮች እየተነጋገሩ ነው። አንዳንዶቹ በእርግጥ ህዝቡ እውነተኛ ቅሬታ አቅርቦባቸዋል። ለምሳሌ ህዝቡ በጉዳዮች ላይ እንዲነጋገር ቦታና እድል ሊሰጠው ይገባል፣ እንደ ሲቪል ማህበራትን የመሳሰሉ ተቋማት። በመሆኑም አንዳንድ ጉዳዮች በጣም የተለዩ እና በኢትዮጵያ ብቻ መፍትሄ የሚገኝላቸው ናቸው። እናም እኔ እንደምገምተው ኢትዮጵያውያን ችግሮቻቸውን ለመፍታት በጋራ መስራት አለባቸው። የማህበራዊ ትስስር መገናኛ ዘዴዎች መዘጋትን አስመልክቶ በሰጡት አስተያየትም የማህበራዊ መገናኛ አይገባኝም፣ እንዴት ልዘጋው ትችላለ? ምክንያቱም ህብረተሰቡ የሚገናኝበት መንገድ እኮ ነው። መግለጫ የወጣው ባለፈው ሳምንት እኔ ሎሜ ነበርኩኝ። በእርግጥ እኔ አላየሁትም። ተግባራዊ የሚሆን ከሆነ አብረን የምናየው ጉዳይ ነው። እኔ እንደማምነው የመገናኛ ብዙኃን ነፃ ናቸው። ይሄ የእኔ እምነት ነው። ሰዎች እርስ በርሳቸው ይገናኛሉ። አንዱ በአንዱ ላይ ተጽዕኖ ያሳድራል። በእርግጥም የሰዎች የእርስ በርስ ግንኙነት በኃላፊነት ስሜት መሆን አለበት። ነገሮች ፋብሪካን ማቃጠል የመሳሰሉ መሆን የለባቸውም። ሰዎች ተቀጥረው የሚሰሩበት ቦታ ነው። እንዲሁም በኩልነት እንደምንም አስፈላጊው ነገር ለህዝቡ ሁኔታዎችን ማመቻቸት ይገባል፣ ፍላጎታቸውንና ሀሳባቸውን የሚገልጽበት። ይህንን ነው ልል የምፈልገው። የኢንተርኔት መቋረጥ የአፍሪካ ሕብረትን ኮሚሽን ስራ አላስተጓጎሉም ወይ ተብለው ለተጠየቁት ሲመልሱ እርምጃው የግንኙነት ስራዎችን አስቸጋሪ ያደርገዋል ያሉት ኮሚሽነሯ፣ የአንድ ቀን የአስቸኳይ ጊዜ አዋጅም ትልቅ ተጽዕኖ እንዳለው ጠቁመው፣ አሁንም ችግሮችን ሊያባብሱ ይችላሉ። ስለሆነም በሁሉም ጉዳዮች ዙሪያ ከመንግስት ጋር እንደሚነጋገሩና መፍትሄ እንደሚያፈላልጉለት አስታውቀዋል። መላኩ አየለ ፕሪቶሪያ።